የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ከደቡብ ሱዳን የሰላም ድርድር ጋር የተያያዘና ከጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ የተላከ ልዩ መልእክት ለፕሬዚዳንት ሳልቫኪር አድርሰው ተመልሰዋል። ልዩ የተባለው መልእክት ይዘት ግን አልተብራራም። የቀሪዎቹ አራት የቀድሞ ባለስልጣናት አለመፈታት ጉዳይ ግን ለሰላም ድርድሩ መሳካት እንቅፋት ከሆኑ ነጥቦች አንደኛው እንደሆነ ይነገራል። እስክንድር ፍሬው ነው ከአዲስ አበባ ይዘገበልን። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ወደ ጁባ ያቀኑት በአዲስ አበባ የሚካሄደው የሰላም ድርድር ብዙም ባልተራመደበት ዳግም ያገረሸ የሁለቱ ወገኖች ግጭትም አሳሳቢ መሆኑ እየተነገረ ባለበት ወቅት ነው። በፖለቲካ ጉዳዮች ላይ የሚካሄደው ሁለተኛው ዙር ድርድር ከመክፈቻ ስነስርዓት ያለፈ ብዙ አልተጓዘም። የፊት ለፊት ግንኙነትም አልተደረገም። ዶክተር ቴዎድሮስ በጁባ ቆይታቸው ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የወቅቱ ሊቀመንበር ከጠቅላይ ሚኒስትር ኃይለማርያም ደሳለኝ የተላከ ልዩ መልዕክት ለፕሬዝዳንት ሳልቫኪር ማድረሳቸው የውጭ ጉዳይ ሚኒስቴርን በጠቀሱት የሀገር ውስጥ የመገናኛ ብዙሃን ዘገባ ተመልክቷል። የጠቅላይ ሚኒስትሩ መልእክት ምን ይዘት እንዳለው አልተብራራም። በኢጋድ አማካኝነት የሚካሄደው ድርድር የተሳካ እንዲሆን በማድረግ ላይ ያለመ ውይይት በውጭ ጉዳይ ሚኒስትር ቴዎድሮስና በፕሬዚዳንት ሳልቫኪር መካከል መደረጉ ግን ተገልጿል። ድርድሩ የተሳካ እንዲሆን በማድረግ ላይ ያለመ ሲባል ምን ማለት እንደሆነ አልተብራራም። የተቃዋሚውን ወገን የሚወክሉት ተደራዳሪዎች እንደዚሁም የመፈንቅለ መንግስት ሙከራ አድርጋችኋል በሚል ታስረው የነበሩትና በቅርቡ የተፈቱት ሰባት ከፍተኛ የቀድሞ ባለስልጣናት የሌሎቹ ጓዶቻቸው መፈታት ድርድሩን ሊያሳካው እንደሚችል ያምናሉ። ቀደም ሲል የደቡብ ሱዳን የውጭ ጉዳይ ሚኒስትር ሆነው ያገለገሉት፣ እስከ ታሰሩበት ቀን ድረስ ደግሞ የካቢኔ ጉዳዮች ሚኒስትር የነበሩት ደንግ አሎር ክኦል በቅርቡ ለቪኦኤ ሲናገሩ ይህንኑ አንጸባርቀዋል። በጉዳዩ ላይም የጠቅላይ ሚኒስትር ኃይለማርያምን ትብብር እንደሚጠይቁ ገልጸዋል። የታሳሪዎቹ መፈታትና ድርድሩን መቀላቀል በጣም አስፈላጊ ነው። ይህንን ለኢጋድ አደራዳሪዎች ተናግረናል። አራቱ መለቀቅ እንዳለባቸው ነግረናቸዋል። ናይሮቢ ውስጥ ለኬንያው ፕሬዝደንት ኡሁሩ ኬንያታም ይህንኑ አስረድተናል። እንዲፈቱ ለማድረግ እሞክራለሁ ሲሉ ቃል ገብተዋል። ፕሬዝደንቱ፣ አደራዳሪዎቹም ይህንኑ ቃል ገብተዋል። ነገ ደግሞ ከኢትዮጵያው ጠቅላይ ሚኒስትር ጋር እንገናኛለን። እርሳቸውም ይሞክራሉ። እናም አራቱ ታሳሪዎች ይፈቱ ዘንድ በደቡብ ሱዳን መንግሥት ላይ ጫና ማሳረፍ እንፈልጋለን። ምክንያቱም የእነርሱ በድርድሩ መሳተፍ አስፈላጊ ነውና ለፕሬዝዳንት ሳልቫ ኪር የተላከው የጠቅላይ ሚኒስትሩ ልዩ መልእክት በተጠቀሱት አራት ታሳሪዎች መፈታት ላይ ስለማተኮሩ ለማወቅ ግን በቀጣይ የሚሆነውን ማየት ይጠይቃል። ከዚሁ ከውጭ ጉዳይ ሚኒስቴር ሳንወጣ፣ ግብፅ የህዳሴውን ግድብ በተመለከተ ከምታራምደው አፍራሽ ተግባርና ፕሮፓጋንዳ አልተቆጠበችም፣ ስትል ኢትዮጵያ ወቅሳለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለሀገር ውስጥ የመገናኛ ብዙሀን ሲናገሩ ይህንኑ አብራርተዋል። በኢትዮጵያ በግብፅና በሱዳን የውሃ ሚኒስትሮች መካከል ሲካሄድ የነበረው ሶስተኛው ዙር ድርድር ከአንድ አመት በፊት ያለ ውጤት መጠናቀቁን ቃል አቀባዩ በመግለጫው አስታውሰዋል። ይህንኑ ተከትሎ ግብጽ በታላቁ የህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ላይ ተጽዕኖ ለማድረግ የተለያዩ እንቅስቃሴዎችን ስታደርግ መቆየቷንም ተናግረዋል። በአሁኑ ወቅትም አምባሳደር ዲና እንዳሉት ግብፅ ከዚህ ተግባር አልተቆጠበችም። በግብፅ በኩል አፍራሽ አፍራሽ ፕሮፓጋንዳዎች፣ የማይጠቅሙ ፕሮፓጋንዳዎች ሲነዙ እንደነበሩ ይታወቃል። አልፎም የግብፅ ወገኖች በአንዳንድ አካባቢዎች እየተንቀሳቀሱ በተቻለ መጠን ኢትዮጵያ ላይ ተጽዕኖ እንዲደረግ፣ ለግድቡ የሚያስፈልገው ገንዘብ እንዳይሰጥ ወዘተ የመሳሰሉትን ጉዳዮች እያንቀሳቀሱ ያሉበት ሁኔታ ነው ያለው። ጠቅላይ ሚኒስትሩ በሩሲያ፣ በጣሊያን፣ በታንዛኒያ እና ሌሎች የተፋሰሱ ሀገሮች አካባቢ እያደረጉት ያለው እንቅስቃሴ ይታያል። በኢትዮጵያ በኩል ግን ግንባታውን እንቀጥላለን፣ በሌሎች ሀገራት ላይ ተጽዕኖ እንደማያደርግም ለግብፅም ሆነ ለቀረው ዓለም መልእክት ማስተላለፍ አለብን ብለዋል ቃል አቀባዩ። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህና በሌሎች ወቅታዊ ጉዳዮች ላይ ተቀማጭነታቸው አዲስ አበባ ለሆኑ የውጭ ጋዜጠኞች ነገ መግለጫ ይሰጣል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።